የዲደብልዩ ዜና እንደምናመሻችሁ፣ በቅድሚያም ዋና ዋና ዜናዎቹ። በኦሮሚያ ክልል ባለፉት ጥቂት ጊዜያት ብቻ ከ500,000 በላይ ነዋሪዎች በታጣቂዎች ጥቃት ከቀያቸው መፈናቀላቸው ተገለጸ። በደቡብና ደቡብ ምስራቅ የኦሮሚያ ክልል ቆላማ አካባቢዎች ደግሞ ዘንድሮ በተከሰተው ድርቅ ከ400,000 በላይ ዜጎች ለችግር መዳረጋቸውን የክልሉ የኮሚኒኬሽን ጉዳዮች ኃላፊ አመልክተዋል። ዛሬ መቃድሾ ሶማሊያ ውስጥ ተሽከርካሪ ላይ በተጠመደ የቦንብ ፍንዳታ ቢያንስ ስድስት ሰዎች ሲገደሉ በርካቶች መጎዳታቸውንም ማኞች ገለጹ። ለጥቃቱ ሶማሊያ ውስጥ የሚንቀሳቀሰው ጽንፈኛ ታጣቂ ቡድን አሸባብ ኃላፊነቱን ወስዷል። የመን ውስጥ የተሰማራው የተባበሩት መንግስታት ድርጅት ልዑክ በአማጽያን ቁጥጥር ስር የሚገኘው የሆደይዳ ወደብ ለወታደራዊ ተግባር ጥቅም ላይ መዋሉ እንዳሳሰበው አመለከተ። ብዙ ተጠብቆ የነበረው በሩሲያና በሰሜን አትላንቲክ የጦር ቃል ኪዳን በምህፃሩ ኔቶ መካከል ዛሬ የተካሄደው ውይይት ያለ ውጤት ተጠናቀቀ። ዜናው በዝርዝር። በኦሮሚያ ክልል ባለፉት ጥቂት ጊዜያት ብቻ ከ500 ሺህ በላይ ነዋሪዎች በታጣቂዎች ጥቃት ከቀያቸው መፈናቀላቸውን የክልሉ መንግስት አመለከተ። የክልሉ የኮሚኒኬሽን ጉዳዮች ኃላፊ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ ሸኔ በመባል የሚጠራው የኦሮሚያ ነጻነት ጦር በሚንቀሳቀስባቸው በወለጋ በምዕራብና ሰሜን ሸዋ እንዲሁም በሁለቱ የጉጂ ዞኖች መንግስት በወሰደው እርምጃ ከ800 በላይ ታጣቂዎቹ ተደምስሰዋል ብለዋል። ቡድኑ በተለያዩ አካባቢዎች በሚያደርሰው ጉዳት ብዙዎችን ለችግር መዳረጉንም አመልክተዋል። አምርተው ነግደው ይተዳደሩ የነበሩ ዜጎቻችን የተፈናቀሉ ናቸው። መንገዶች፣ ክሊኒኮች፣ ትምህርት ቤቶችን አውድሟል። ያላወደመው ንብረት ያላጠፋው ህይወት የለም። መንግስትም አስፈላጊውን እርምጃ ሁሉ እየወሰደበት ይገኛል። የክልሉ የልማትና ሰላም እንቅስቃሴን በሚመለከት ለመገናኛ ብዙሀን በሰጡት መግለጫም የጸጥታ ችግሮችን ከመቋቋም ጎን ለጎን የልማት ስራዎች እየተሰሩ መሆኑንም ገልጸዋል። አያይዘውም በደቡብና ደቡብ ምስራቅ የኦሮሚያ ክልል ቆላማ አካባቢዎች ዘንድሮ በተከሰተው ድርቅ ከ400 ሺ በላይ ዜጎች ለችግር መዳረጋቸውን ያመለከቱ ሲሆን በሕይወት ላይ አደጋ እንዳይደርስ ተገቢው ምላሽ እየተሰጠ መሆኑን መግለጻቸውን ከአዲስ አበባ ስዩም ጌቱ በላከው ዘገባ ጠቅሷል። በዛሬው ዕለት ሶማሊያ ዋና ከተማ ሞቃዲሾ ውስጥ በደረሰ ተሽከርካሪ ላይ የተጠመደ የቦምብ ፍንዳታ ቢያንስ ስድስት ሰዎች መገደላቸውን የጸጥታ ጉዳይ ባለስልጣንና አማኞች ገለጹ። በርካቶቹም በዚሁ ከፍተኛ በተባለው ፍንዳታ ጉዳት እንደደረሰባቸው ከፍንዳታው ከባድነት የተነሳም የሟቾች ቁጥር ሊጨምር እንደሚችል የአካባቢው የመንግስት የጸጥታ ኃይል ባልደረባ መሐመድ አብዲ ላዣንስ ፍራንስ ፕረስ የዜና ምንጭ አስታውቀዋል። ለጥቃቱ በሀገሪቱ የሚንቀሳቀሰው አሸባብ የተሰኘው ጽንፈኛ ቡድን ኃላፊነቱን የወሰደ ሲሆን ኢላማ ያደረገውም የውጭ መኮንኖች ያላቸው ላይ መሆኑም ባወጣው አጭር መግለጫ አመልክቷል። ፍንዳታው የደረሰው በግል የጥበቃ ቡድን አጀብ ይጓዙ የነበር የውጭ ዜጎችን የጫኑ በርካታ ተሽከርካሪዎች ባሉበት እንደሆነ የአይን እማኞች ለዜና ወኪሉ ገልጸዋል። በአካባቢው የነበረ ህንጻም ጉዳት እንደደረሰበት ነው የተነገረው። በዚህም የሟቾችና የተጎጂዎች ቁጥር ሊበረክት ይችላል የሚለውን ጥርጣሬ ከፍ አድርጎታል። ጥቃቱ የደረሰው የሶማሊያ መሪዎች ለወራት እያወዛገባቸው የተጓተተውን ምርጫ በሚመለከት ከስምምነት ደርሰው ቀን መቁረጣቸው በተሰማ ማግስት ነው። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ማሊ ላይ ማዕቀብ ለመጣል ያዘጋጀውን እቅድ ቻይናና ሩሲያ ተቃወሙ። የማሊ መሪዎች በሚቀጥለው ወር ይደረጋል ተብሎ የነበረውን ምርጫ ወደ ጎርጎሮሳዊ 2026 መግፋታቸውን በመቃወም በፈረንሳይ አሳሳቢነት በቀረበው ረቂቅ ላይ የጸጥታው ምክር ቤት አባላት አልተስማሙም። በዝግ በተካሄደው ውይይት የጸጥታው ምክር ቤት አባላት እንዳልተስማሙ ያመለከቱት በመንግስታቱ ድርጅት የኬንያ አምባሳደር ማርቲን ኪማኒ በጉዳዩ ላይ ቀለል ያለ መግለጫ እንደወጣ ለአሶሲየትድ ፕሬስ የዜና ምንጭ ገልጸዋል። ቀደም ሲል የምዕራብ አፍሪካ ሀገራት የኢኮኖሚ ትብብር በእንግሊዝኛ ምህጻሩ ኤኮዋስ ማሊ ላይ ማዕቀብ ጣለ ቢሆንም የጸጥታው ምክር ቤት አባላት በእርምጃው ባለመግባባታቸው ለኤኮዋስ ተገቢው ድጋፍ እንዳልተሰጠም ኪማኒ አመልክተዋል። የምክር ቤቱ አባላት የሆኑት ሶስት የአፍሪቃ ሀገራት ኬንያ፣ ጋናና ጋቦን ግን ለኤኮዋስ ውሳኔ ድጋፋቸውን በመግለጽ ማቀብ መጣሉ በማሊ የሽግግር ሂደቱ እንዲፋጠንና ህገ መንግስታዊው ስርዓት ፈር እንዲይዝ ይረዳል የሚል አቋም ማሳየታቸው ተገልጿል። አድማጮች የምትከታተሉት የዶች ቨለ ዲደብልዩን ዜና ነው። የመን ውስጥ የተሰማራው የተባበሩ መንግስታት ድርጅት ልዑክ በአማጽያን ቁጥጥር ስር የሚገኘው የሆደይዳ ወደብ ጉዳይ በጣም አሳሳቢ መሆኑን አመለከተ። በየመን የመንግስታቱ ድርጅት ልዑክ ወደቡ ለወታደራዊ ተግባር ጥቅም እየሰጠ መሆኑ ከባድ ስጋት እንዳሳደረበት በመጥቀስም ቦታው ላይ ተገቢው ምርመራ እንዲደረግ ፈቃድ ጠይቋል። ወደቡ በርካታ ዓመታትን ባስቆጠረው ጦርነት ምክንያት ለከፍተኛ የረሃብ አደጋ ለተጋለጠው የየመን ሕዝብ ሰብአዊ እርዳታ ለማቅረብ ትልቅ ሚና እንዳለውን የተገለጸው በሳውዲ አረቢያ መራሹ ጥምረት የሚታገዙት የመንግስት ኃይሎች በኢራን የሚደገፉትን የሆቲ ሚሊሻዎች በቀይ ባህር ዳርቻ የሚገኘውን አካባቢ የጦር ኃይል ቀጠና አድርገዋል በማለት ይከሳሉ። ባለፈው ሳምንትም የአረብ ኤምሬትን ሰንደቅ የያዘችው መርከብ ሚሊሻዎቹ መያዛቸው ሌላ የስጋት መንስኤ ሆኗል። የመንግስት ኃይሎችን የሚደግፈው ሳውዲ መራሹ ጥምር ኃይል የተያዘችው መርከብ መድኃኒት የጫነች መሆኗን ሲገልጽ ሁቴዎች በበኩላቸው የጦር መርከብ ናት ባይ ናቸው። በየመን የመንግስታቱ ድርጅት ልዑክ ሆደይዳ ወደብ በሚሊዮን ለሚቆጠሩ የመናውያን የሕይወት አድን መስመር መሆኑን በማሳሰብ አካባቢው ከወታደራዊ እንቅስቃሴ ነፃ እንዲሆን ተማጽኖውን አቅርበዋል። ብዙ ተጠብቆ የነበረው በሩሲያና በሰሜን አትላንቲክ የጦር ቃል ኪዳን በምህፃሩ ኔቶ መካከል የተካሄደው ውይይት ያለ ውጤት መጠናቀቁ ተነገረ። ዛሬ የተካሄደው ውይይት ሁለቱም ወገኖች የዩክሬንን ቀውስ በመተመለከተ በያዙት አቋም ላይ ያተኮረ ሲሆን በንግግራቸው ግን ልዩነታቸውን ማቀራረብ እንዳልተቻለ የኔቶ ዋና ጸሐፊ የንስ ስቶልተንበርግ ማረጋገጣቸውን የጀርመን ዜና ወኪል ዲፒኤ ዘግቧል። በቀጣይም ሞስኮ ከኔቶ ጋር አዲስ ውይይት መቼ እንደምታደርግ አለማሳወቋን፣ እንዲያም ሆኖ ለውይይት ዝግጁ መሆኗን መረዳታቸውን ዋና ጸሐፊው ገልጸዋል። በዚህ መሀልም ዩናይትድ ስቴትስ በበኩሏ ሩሲያ የጦር መሳሪያ ቁጥጥርን ጨምሮ ዩክሬንን በተመለከተ በሚካሄደው ውይይት እንድትቀጥል ጥሪ አቅርባለች። ብራስልስ ቤልጅየም ላይ ዛሬ በተካሄደው ውይይት የኔቶና የሩሲያ ከፍተኛ ባለስልጣናት ተገኝተዋል። በምስራቅና ምዕራብ ሀገራት መካከል ከቀዝቃዛው ጦርነት ወዲህ በዩክሬን ጉዳይ ዳግም የከፋው ውጥረት መፈጠሩ እየተነገረ ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ስልጣን እንዲለቁ ግፊት እየተደረገ ነው። ጠቅላይ ሚኒስትሩ በጎርጎሮሳዊ 2020 ዓ.ም ግንቦት ወር ሀገሪቱ በኮሮና ተዋሲ ወረርሽኝ ስጋት የእንቅስቃሴ ገደብ ባደረገችበት ወቅት ፓርቲያቸው ባዘጋጀው ድግስ ላይ መገኘታቸው ከበርካቶች ውግዘትን አስከትሎባቸዋል። ቦሪስ ጆንሰን ዛሬ ለመጀመሪያ ጊዜ በዚያ ድግስ ላይ የሄዱበት የባልደረቦቻቸው ባልደረቦቻቸው ላደረጉት ጥረት ምስጋና ለማቅረብ መሆኑን በመናገርና ስህተታቸውን በይፋ በማመን በአደባባይ ይቅርታ ጠይቀዋል። ወደ መቶ ሰዎች ተገኝተውበታል የተባለውን ድግስም እሳቸው በአንድ በኩል ሕጉን እንደ ጣሰ ድግስ እንዳልቆጠሩት መግለጻቸው ሌላው አወዛጋቢ ንግግር ተደርጎ ነው የተወሰደው። በድርጊታቸው የተናደዱ በርካቶች እሳቸውና ባልደረቦቻቸው ሀገር ከወረርሽኝ ጋር ስትታገል በነበረበት ጊዜ ያንን ለመግታት የተደረገውን የመሰባሰብ እገዳ በመጣሳቸው ቁጣቸውን እየገለጹ መሆኑን ዘገባዎች ያመለክታሉ። በዚህ መሀልም አንዳንድ የወግ አጥባቂ ፓርቲ አባላት ቦሪስ ጆንሰን ስልጣናቸውን በገዛ ፈቃዳቸው ይልቀቁ የሚል ግፊት እያደረጉ ነው። ይህ ዶችቨለ ነው። አድማጮች፣ ከዶችቨለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድገሚ ላሰማችሁ። በኦሮሚያ ክልል ባለፉት ጥቂት ጊዜያት ብቻ ከአምስት መቶ ሺህ በላይ ነዋሪዎች በታጣቂዎች ጥቃት ከቀያቸው መፈናቀላቸው ተገለጸ። በደቡብና ደቡብ ምስራቅ የኦሮሚያ ክልል ቆላማ አካባቢዎች ደግሞ ዘንድሮ በተከሰተው ድርቅ ከአራት መቶ ሺህ በላይ ዜጎች ለችግር መዳረጋቸውን የክልሉ የኮሚኒኬሽን ጉዳዮች ኃላፊ አመልክተዋል። ዛሬ መቃድሾ ሶማሊያ ውስጥ ተሽከርካሪ ላይ በተጠመደ የቦምብ ፍንዳታ ቢያንስ ስድስት ሰዎች ሲገደሉ በርካቶች መጎዳታቸውን እማኞች ገለጹ። ለጥቃቱ ሶማሊያ ውስጥ የሚንቀሳቀሰው ጽንፈኛ ታጣቂ ቡድን አሸባብ ኃላፊነቱን ወስዷል። የመን ውስጥ የተሰማራው የተባበሩት መንግስታት ድርጅት ልዑክ በአማጽያን ቁጥጥር ስር የሚገኘው የሆደይዳ ወደብ ለወታደራዊ ተግባር ጥቅም ላይ መዋሉ እንዳሳሰበው አመለከተ። ብዙ ተጠብቆ የነበረው በሩሲያና በሰሜን አትላንቲክ የጦር ቃል ኪዳን በምህፃሩ ኔቶ መካከል ዛሬ የተካሄደው ውይይት ያለ ውጤት ተጠናቀቀ። ዜናው በዚሁ አበቃ።